በተለያዩ ግንባሮች በተካሄዱ ውጊያዎች በሺዎች የሚቆጠሩ የህወሀት ተዋጊዎችን እንደደመሰሰ የኢትዮጵያ መከላከያ ሰራዊት አስታወቀ። የሰራዊቱ የመከላከያ ግንባታ ስራዎች አስተባባሪ ሌተናል ጀነራል ባጫ ደበሌ ለጋዜጠኞች በሰጡት መግለጫ ሰራዊቱ በአራት አርሚ ተደራጅቶ ጥቃት ለመፈጸም ሞክሯል ባሉት የህወሀት ሀይል ላይ ድል መቀዳጀቱን ገልጸዋል። መስፍን አራጌ ዝርዝሩን ያሰማናል። የትግራይ ክልል መንግስት እንደሆነ የሚገልጸው ህወሀት መራሹ አካል በአማራና አፋር ክልሎች የሚያደርገውን የደልግ ስጋሴ መቀጠሉን ጠቅሶ ዘላቂ መፍትሄ ግን እንዲመጣ በድርድር ላይ የተመሰረተ የተኩስ አቁም ስምምነት እንዲፈጸም የሚጠይቅ ደብዳቤ ለተለያዩ ሀገራት ልኳል። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የኢትዮጵያ መከላከያ ሰራዊት የመከላከያ ግንባታ ስራዎች አስተባባሪ ሌተናል ጄኔራል ባጫ ደበሌ በበኩላቸው መንግስት ወታደራዊ ድል አስመዝግቧል ሲሉ ነበር የተናገሩት። ህወሀት መንግስት ያወጀውን የተናጠል ተኩስ አቁም ስምምነት ባለመ በመቀበል ከተለያዩ የትግራይ ክልል ሰራዊት በማሰባሰብ የአማራንና የአፋር ክልሎችን ወሯል። ወታደራዊ ስልጠና ያልወሰዱና እድሜያቸው ለውትድርና ያልደረሱ ህጻናትን ጭምር በውጊያ ላይ አሳትፏል ሲሉ ይከሳሉ። ጀኔራሉ ጁንታው ኢትዮጵያን የመበተን አላማ አድርጎ እንቅስቃሴ ከጀመረ በኋላ በአስር ሺዎች የሚቆጠሩ የትግራይ ወጣቶችን በማሰለፍ በአራት አርሚ ራሱን በማደራጀት በአማራ ክልል አካባቢ የሚያደርገውን ወረራ ቀጥሎበት ይገኛል። ጀኔራሉ በአራት አርሚ ትግራይ ክልል ውስጥ ወረራ ፈጽሟል ያሉት ኃይል ከፍተኛ ኪሳራ እንደደረሰበት ነው በመግለጫቸው ያስታወቁት። አርሚ አንድ በሶስት ኮሮች በዘጠኝ ክፍለ ጦሮች የተከፋፈለ መሆኑን የሚያመለክቱት ጄኔራሉ በእነዚህ ስር ህወሀት ያሰለፋቸው ተዋጊዎች ቁጥር ከፍተኛ እንደነበር አመልክተዋል። እነዚህ ክፍለ ጦሮች ወታደራዊ ልምድ ባላቸው ሰዎች ሲመዘን የሰው ኃይሉ ከፍተኛ ይሆናል። እነዚህ ክፍለ ጦሮች ሙሉ በሙሉ ተደምስሰዋል። በዚህ ጦርነት በሺዎች የሚቆጠሩ የህወሀት ተዋጊዎች እንደተገደሉ እንደቆሰሉና እንደተማረኩ በጋዜጣዊ መግለጫቸው አስታውቀዋል። ኪሳራቸው ዘግናኝ ነው። ከፍተኛ የሆነ የትግራይ ወጣት ነው እያለቀ ያለው። ግን ደግሞ የነዚህን የአሸባሪዎች ድርጊትና የአሸባሪነት ባህሪያቸውና ተግባራቸው የኢትዮጵያ ሕዝብ በሙሉ በተለይም የትግራይ ሕዝብ ማወቅ ስላለበት መግለጽ የግድ ይሆናል። በዚህ መሰረት የተገደሉት አምስት ሺ ስድስት መቶ በላይ ናቸው። የቆሰሉት ከሁለት ሺ ሶስት መቶ በላይ ናቸው። እነዚህ የቆሰሉት ቆስሏል ብለናል እንጂ በጀግናው የአየር ኃይላችን ቁስለኛ የሚያሰባስቡበት አካባቢ በተደረገ የአየር ጥቃት እነዚህም ህይወታቸው ሊያልፍ እንደሚችል እርግጠኞች ነን። ይሄኛውን አጣርተን ወደፊት የምንገልጽ ይሆናል። የተማረኩት ሁለት ሺ ናቸው። የተቀሩት እግሪያ ውጪ በማለት ስልጠናም ስለሌላቸው በፍላጎትም እየተዋጉ ባለመሆኑ ወደ መጡበት በመበታተን ተመልሰዋል። ጁንታው በዚህ አካባቢ ወደ ውጪ ወደ ሱዳን የማስወጫ መንገድን ሙሉ በሙሉ ተዘግቶበታል። የህዋት ተዋጊዎች ከመከላከያ ሰራዊቱ ጋር በሚያደርጉት ጦርነት ብቻ አይደለም እየሞቱ ያሉት ባይ ናቸው። ጄኔራሉ በዚህ አካባቢ በተደረጉ ጦርነቶች በጣም አስቀያሚ የሆኑ የሰብአዊ ድርጊቶችንና የጁንታውን የአሸባሪነት ተግባርም ለማየት ችለናል። እያንዳንዱ የትግራይ ወጣት በተደረጉ ጦርነቶች ብቻ አይደለም ህይወቱን እየከፍለ እየገበረ ያለው በጋሽና ግንባር ተሰልፏል ባሉት አርሚ ሁለት ላይም መከላከያ ሰራዊት ተመሳሳይ ድል ማስመዝገቡን ጄኔራል ባጫ ገልጸዋል። ይሄ ሀይል ከክምር ድንጋይ ሚዲያ ጀምሮ ደብረዘቢት ኮኪት፣ እና እስከ ጋሸና ባሉት አካባቢዎች ከፍላቂት ወደ ጋሸና እየፈረጠጠ ይገኛል። በዚህ አካባቢ በተደረጉት ውጊያዎች ይሄ ኃይል ያሰለፈው አንድ ኮር፣ ሁለቱ ክፍለ ጦሮች ተደምስሰውበታል። ከነዚህ ክፍለ ጦሮች ከተደመሰሱት አሁንም የሰው ኃይሉ አራት ሺ አንድ መቶ በላይ ተገለውበታል። የቆሰለ ሁለት ሺ ሶስት መቶ በላይ ይሆናል። የተቀረው ተበታት ነው ወደ መጡበት በግልም በቡድንም ጦርነቱን መሸከም ባለመቻላቸው እየፈረጠቱ ይገኛሉ። ጄኔራሉ የውጭ ኃይል ታክሎበታል ያሉትና ጎንደርን ለመቆጣጠር የተደረገውን ሙከራ ሰራዊቱ ማክሸፉን ጠቅሰዋል። ይሄ ኃይል በምዕራብ ኢትዮጵያ በቤኒሻንግሉ በኩል ታላቁን የሕዳሴ ግድብ ለማሰናከልም ሁለት ተደጋጋሚ ሙከራዎች በማድረግ በመጀመሪያው አምስት ቶ አካባቢ የሚደርስ የሰው ኃይል ሲመጣ መቶ ዘጠና ተገለውበት ወደ ነበረበት ሲመለስ በሚቀጥለውም እንደዚህ ሁለት መቶ አካባቢ ሲመጣ ከዚህ ውስጥ ወደ ስልሳ የሚደርስ የሰው ኃይል ተመትቶበት ወደ መጣበት ወደ ሱዳን ተመልሰዋል። በእነዚህ አካባቢዎች የጁንታው ሙከራ ከውጭም ከውስጥም ውጊያውን በማቀናጀት የውጭ ቅጥረኞችንም በመጠቀም ኢትዮጵያ ለመበተን ሲደረግ የነበረው ሙከራ አልተሳካም፣ ከሽፏል። ጦርነቱ ቀጣይ ነው። በሌላ በኩል በወሎ ግንባር በተውለደሬ ወደ ሀይቅ ከተማ ለመግባት ወታደራዊ ጥቃት ሰንዝሯል ባሉት የህወሀት ኃይል ላይ ድል መቀዳጀታቸውን በአካባቢው የሚገኘው የ121ኛ ኮራ አዛዥ ብርጋዴር ጄኔራል ሻምበል ፈረደ በአካባቢው ለተገኙት የጋዜጠኞች ልኡካን ገልጸዋል። ለአንድ ሶስት ወር የሚሆን ያለማቋረጥ አንድ ቀንም ረፍት የሌለው በርካታ ውጊያዎች እየተካሄዱ ነው የቆዩት። ሰሞኑን ደግሞ በቅርብ ጊዜ ከኒኒበር ጀምሮ ወደ ታች በዚህ በቀይ በኩል ድረስ ከፍተኛ ውጊያ እየተደረገ ነው የነበረው ጠላት በተለያዩ አቅጣጫዎች በርካታ ሙከራዎች አድርጎ በከፍተኛ ሁኔታ እየተመታ እስከትናንትና ድረስ የተለያዩ ክፍሎችን እየቀያየረ በማምጣት ክፍሎቹን ሞካክሮ ሞካክሮ ከዛ በላይ መሄድ የማይችልበት ደረጃ ደርሶ አሁን በተጨባጭ ወደኋላ እየሸሸና እየፈረጠጠ ነው የሚገኘው። ኃይላችንም እየተከተለና እያሰሰ እየመታው ነው ያለ። በጋሸና እና ስሪንቃ አካባቢዎች ቁጥራቸው የበዛ ብርጌዶችንና ሰራዊት ደምስሰናል ሲሉ የፌዴራሉ መንግስት በሽበርተኝነት በፈረጀው ና ህወሀት የሚመራው ራሱን የትግራይ ኃይሎች እያለ የሚጠራው አካል ቃል አቀባይ ከሁለት ሳምንታት በፊት በሰጡት ጋዜጣዊ መግለጫ ተናግረው ነበር። የህወሀት ስራ አስፈጻሚና የትግራይ ማዕከላይ ዝ የሚሉት አካል አባል ጌታቸው ረዳ ሰራዊታቸው ትርጉም ያለው ድል እንዳስመዘገበ ና ከሌሎች አጋሮቻቸው ጋር በአሸናፊነት እየገሰገሱ መሆናቸውን እንዲሁም ፖለቲካዊ ስኬት እንደተጎናጸፉ በቅርቡ መናገራቸው ይታወሳል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በወዲያኛው ሳምንት መጨረሻ በኢትዮጵያ ጉዳይ ላይ ሲመክር ሁሉም ወገኖች ተኩስ ወደ ማቆም ድርድር በአፋጣኝ እንዲገቡ አሳስቦ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ